ዶክተር ብሩክ ኃይሉ ጤና ይስጥልኝ፣ እንደምን አመሹ? ጤና ይስጥልኝ አቶ ሰለሞን፣ እንዴት አመሽ? እግዚአብሔር ይመስገን። የትናንትናውን የእጩ ፕሬዚደንቶች ክርክር፣ የእጩ ፕሬዚደንት ዶናልድ ትራምፕ እና የእጩ ፕሬዚደንት ሂላሪ ክሊንተንን ክርክር ተከታትለውት ይሆን? አዎ በሚገባ አይቸዋለሁ። ይ ማኳያ ከተማሪዎቼ ጋር በሚቀጥለው ቀን በሰፊው ስለምንነጋገር በዛም የተነሳ ተከታትየዋል። በጥልቀት ተመልክተውታል ማለት ነው? ትክክል። እስቲ አጠቃላይ ከሆኑ ሁኔታዎች እንነሳና ዶክተር ብሩክ እንዴት አገኟቸው? እነዚህን ሁለት እጩዎች በአንድ በኩል ሂለሪ ክሊንተን እስካሁን ድረስ በመራጮች በኩል ያሉባቸው ትልልቅ ችግሮች ነበሩ። በተለይ ከመታመን ጋር የተነሱ ጥርጣሬን የፈጠሩባቸው ሁኔታዎች ነበሩ። በሌላ በኩል ደግሞ ዶናልድ ትራምፕ እንደ ፕሬዚደንት አይደለም የሚታዩት ወይም አገላለጻቸው፣ አነጋገራቸው ፕሬዚደንታዊ አይደለም የሚልም አባባል ሁለቱንም እጩዎች በጣም ብዙ ጥርጣሬ ላይ ጥለው ነበርና እስቲ ከአጠቃላይ የዚህ ውይይት ቅርጽ እንነሳና እንዴት አገኟቸው እርሶ እነዚህን ሁለት እጩዎች አመሰግናለሁ። በአጠቃላይ ከሚስስ ሂለሪ ክሊንተን ስንነሳ ትናንት በጣም በነቃ ሁኔታ ነቃ ተሳትፎ አድርገዋል። ከፊታቸው የድካም መልክና የመሳሰለ አይታይም። ምክንያቱም ታሞ ነው የሰነበቱት ያለፈው ወራት እንደጠቆምከው። በተረፈ ደግሞ በጣም በነቃ ሁኔታ ጥያቄዎቹን በሚገባ የመመለስ ሁኔታ፣ ያለመረበሽ ሁኔታ ራሳቸውን በመቆጣጠር ኮንትሮል የማድረግ ሁኔታ በደንብ ይታያል። ጊዜያቸውን በሚገባ ተጠቅመውበታል። አይደጋግሙም። ለሚነሱ ነጥቦች በሙሉ በሚገባ እንደ ተዋረዱና በተከታታይነት እየመለሱ መመለስ ችለዋል። ከዶናልድ ትራምፕ የሚደርስባቸውንም አንዳንድ ወረፋ በመናደድ፣ በመረበሽ፣ በመቆጣት ሳይሆን በሰከነ ሁኔታ ሳቅ ሳቅም እያሉ በጥሩ ሁኔታ መመለስ ችለዋል። ዶናልድ ትራምፕን በተመለከተ እንደተለመደው ያው እንትን ናቸው። ብዙ በፈጠነ ሁኔታ ነው የሚናገሩት። ብዙ የቦዲ ላንጉጅ ይባላል፣ የሰውነታቸው ራሱ እንቅስቃሴ እና እጃቸው አወራወርና አጠቃቀም እንደተለመደው በሰፊው ነው። ብዙ ኮሜንቱም አንዱ ምን መሰለህ ማን ነው ነርቨስ ማን ነበረ ቅብጥብጡ ማን ነበረ ያልተረጋጋው ማን ነበረ ትክክል ሲባል እሳቸው ሆኖ ተገኝተዋል ብዙ ኮሜንቶች ሳነብ ነበር ሌሊትም አሁንም የሚሆነው ምንድን ነው ብዙ ውሃ መጠጣት ትንሽ ላብ መታየት ያለማቋረጥ ውሃ መጠጣት ትንፋሻቸው በጣም ቁርጥ ቁርጥ ማለት በጣም ከቅብጥብጦ ነርቨስ በጣም ሆኖ ነበር ከብዙ ጊዜ ካየናቸው ወዲህ በተረፈ ወይዘሮ ክሊንተንን ሀያ አምስት ሀያ ስድስት ጊዜ አቋርጧቸዋል ይሄ አንድ ሁለት ተፎካካሪዎች ሲወዳደሩ አንዱ አንዱን እያከበረ ሳቋርጦ ሳደናቀፈው በተወሰነ በተወሰነለት ሰዓት መልስ መስጠት ወይም የመልስ መልስ መስጠት መብት አለው። እሳቸው ግን ብዙ ጊዜ ይህን እስትራቴጂያቸውን ስልታቸውን ቀጥሎ ነበረ ግን ሂላሪ ክሊንተንን አንባላንስ ወይም ሚዛናቸውን እንዲያጡ ሊያደርጓቸው በጭራሽ የቻሉ አይመስልም። እና በአጠቃላይ እንደው ለመጀመር ይህን ማለት እፈልጋለሁ ሂላሪ ክሊንተን ሲጀምሩ የልጃቸው ልጅ የልደት ቀን መሆኑን በመናገር ነበር የጀመሩት። ትክክል። ምንድነው ምንድን ነው ይሄ መንደርደሪያ? ይህ መንደርደሪያ ያደረጉት አንደኛ ያው ለእሳቸው ጥሩ የገጠማቸው እድል ነው። እሳቸው ራሳቸውን የሚያቀርቡት እንደ አንድ የተዋጣላቸው የራሳቸው እመቤት የሆኑ ሴት፣ ትዳራቸው የተደላደለ ያው እንግዲህ ዝርዝሩ ኋላ እንመጣበት እንችላለን። ግን ፕሮፌሽናል ማለት ባለሙያ የሆኑ ሀገራቸውን በሚገባ በተለያየ ደረጃዎች በውጭ ጉዳይ ሚኒስትርነት ኒውዮርክን በመወከር ሴናትር በመሆን ለብዙ ዓመት ያገለገሉ ባለቤታቸውን ፕሬዚደንት ከመሆናቸው በፊት አርካንሳ ከዛን የመጡት ሴት ይሄ ነው የተባሉ በጣም የታወቁ ጠበቃ መሆናቸው። ይሄ ብቻ ሳይሆን እኔም የግል ህይወት አለኝ ለማለት ያቀረቡት ይመስለኛል። ማለት እናት ነኝ ሴት ነኝ የተከበርኩ ነኝ ባለሙያ ነኝ። እንዲያውም የልጅ ልጅ ነኝ። ይሄ እንግዲህ ኃላፊነት ያለኝ ሰው ነኝ የማለት እድምታን የሚሰጥ አድርጌ ነው ወሰድኩ። በሌላ በኩል ደግሞ አንዳንድ ሰዎች አንዳንድ ታዛቢዎች ሲናገሩ ይሄ መልእክታቸው እኔ ፕሬዚደንት ከሆንኩኝ የምሰራው ለልጄ ልጅ ነው ለዛች ሁለት ዓመቷ ወይም ሶስት አመቷ ለሆነ ልጅ ነው የምሰራው። እኔ ነኝ የወደፊቱ ፕሬዚደንት የሚል አይነት መልእክትም ከመጀመሪያውኑ ለማጫር ያሰቡ ይመስላል የሚሉም አሉ። ይሄ ምን ያህል ተሳክቶላቸዋል? ልክ ነው ተሳክቶላቸዋል። በሴትነታቸው ሴትን የሴትን መብት በማስከበር በማራመድ፣ በመከላከል እንደገና ደግሞ ፕሬዚደንት ሲሆን ወንድንም፣ ሴትንም፣ ለህጻናትም፣ ለሴቶችም፣ ሁሉንም አሜሪካዊ ሁሉንም አሜሪካዊ እወክላለሁ፣ ለሁላችሁ እሰራለሁ የሚል መልእክት ነው እንዳልከው። እንደገናም ደግሞ በልጅነታቸው ባለቤታቸው የአርካንሳስ ገቨርነር አገረገዥ እስኮኑበት ድረስ ሞር ጥብቅና ሲሰሩ በሕጻናት እና በሴት ጉዳይ ነበርም ይሰሩት እሳቸው። በዛም የታወቁ ናቸው። ከባለቤታቸውም ጋር ሆነው አሁንም ሴኔት ሆነው የሴትን መብትና ህፃናትን መብት ለማስጠበቅ ብዙ ህጎች ላይ ተረባርበው በሳቸው ስም የተሰየሙ አንዳንድ አሉ እና እናንተንም ለህፃኑም ለህፃኑም ለአዋቂውም ለሁሉም ለሴቱም ለወንዱም እንደሚሰሩ እንድምታ እንዲሰጥና መንደደሪ ሀሳብ እንዲሆናቸው አስምረው ያቀረቡት ጉዳይ ነው ብዬ ዶናልድ ትራምፕን ስንመለከት፣ በዚህ ውይይት ላይ በስራ ፈጠራ፣ በንግድ እና በመሳሰሉ የምጣኔ ሀብት ጉዳዮች ላይ ትንሽ ጠንከር ያለ ገጽታ ነበራቸው የሚሉም አሉና፣ እንዴት ነው ያዩት እርስዎ ይሄንን የዶናልድ ትራምፕን አቀራረብ? ጥሩ ጥያቄ። አንዱ ቴማቲክ ወይም አንዱ መሰረታዊ ጥያቄ መሪ ጥያቄ ሆኖ የቀረበው ስራ ፈጠራና ኢኮኖሚውን ሁኔታ በተመለከተ ነበረ። ዶናልድ ትራምፕ እንዲሁም ወደ ሀያ አምስት ቢሊዮን እኔ ብመረጥ ወደ ሀያ አምስት ቢሊዮን ስራ እፈጥራለሁ በሚል ደጋግሞ የሚያነሱ ነጥብም ትናንትም አስምረውበት ነበረ። ነገር ግን ሳያስረዱት ያለፉት ምንድን ነው፣ እንዴት በምን ሁኔታ ስራ ይፈጠራል የሚለውን እንደ እሳቸው ሚስስ ክሊንተን እንደጠቆሙት እንደ ምስጢራዊ ነገር አድርገው ነው የያዙት። መጀመሪያ ልመረጥና ከዛ ገልጸዋለሁ የሚል አሳሰባቸውን ቀጥለውበታል። እሳቸው እንግዲህ በጅምላ በአጠቃላይ ነው ስራ ፈጥራለሁ የሚሉት። ሚስስ ክሊንተን ግን በዝርዝር ይህን ይህን ይህን አደረጋለሁ ብለው ሀሳባቸውን አጋርተዋል። አሁን እርስ የጠቀሱት ሀያ አምስት ሚሊዮን የስራ መስኮች ተሳሳተ በሚሉት የዩናይትድ ስቴትስ የስራ አመራር ወይም የፖለቲካ አያያዝ ምክንያት ሀገር እየጣሉ ወጥተዋል አሜሪካ አታቸዋለች የሚሉ ሀያ አምስት ሚሊዮን ስራዎችም ጭምር ናቸው። እና እነዚህን ሀያ አምስት ሚሊዮን ስራዎች እንዴት አድርጋችሁ ነው የምትመልሱት ወደ ሀገር ወይም የምትፈጥሩት የሚል ጥያቄም ነበር የነበረው ከአወያዩ በኩል። እና ሁለቱ መልስ ሰጥተዋል በአግባቡ ብለው ያስባሉ። ለዚህ ጥያቄ እውነቱን ለመናገር ዶናልድ ትራምፕ በዝርዝር እንደው ገፋ አድርገው አላስረቱትም። በአጠቃላይ እመኑኝ ብቻ ይመስላል። ስራ ስራ ሸሸ፣ ወደ ሜክሲኮ፣ ወደ ቻይና፣ ፋብሪካዎቻችን እየተዘጉ ስራ እያጣን ስራ እየሆነ ህዝቡ መጣ። እኔ ግን ቢሆን ስራ መልሳለሁ፣ ስራ አስመልሳለሁ። ግን በምን መልክ የሚለውን ቅድም እንዳልኩት ተጠቆም እንኳን ጭብጥ በሆነ ኮንክሪት በሆነ ሁኔታ ብዙ አያሳዩም። ይሄ ነው ችግሩ እሳቸውን የእሳቸውን ንግግር ስንወልድ። በአንጻሩ ግን አሁን ለአነሳው ነጥብ ወይዘሮ ክሊንተንን ከወሰድን ግን ምንድን ነው የሚሉት ስራ እንፈጥራለን። ስራ የሚፈጠረው ለስ ስ ስ ስሞል ስኬል ኢንዱስትሪ ለአነስተኛ ባለይዞታ ስራዎች ማለት ነው። አዎ አነስተኛ ስራዎችን መንግስት በሚያደርገው ድጎማ በሚያደርገውት ብዙ በሚፈጠሩ ፕሮጀክቶች ፕሮጀክቶች ሲባል ፓብሊክ ፕሮጀክት ነው። በተለይ መንገድ መስራት ድልድይ መስራት። መሰረተ ልማት የመሳሰሉ ማለት ናቸው። መሰረተ ልማት ትክክል። መሰረተ ልማትን በመሳሰሉት ላይ ራሱ ብዙ ብዙ ስራ ልንፈጥር እንችላለን። እንደገና ይሄ አልተርናቲቭ ሶርስስ በእንግሊዝኛ ይቅርታ እየጠየቀ አማራጭ ኢነርጂ በተመለከተ እሱ ላይም በትኩረት በሰፊው እንሰራለን። አሜሪካንን በሃይድሮካርቦን ማለት በተለመደው በቤንዚን እና በፔትሮሊየም ጋስ ወይም ኦይል ብቻ ሳይሆን ከከርሰ ምድር የሚገኝ ነዳጅ በእንፋሎት፣ የፀሐይ፣ የንፋስ የመሳሰሉትን አማራጭ የኤነርጂ ምንጮችን ተግባራዊ በማድረግ ብዙ ስራ ልንፈጥር እንችላለን በሚል አትሊስት ገፋ አድርገው ገልጸዋል በታክስ አያያዝ ላይ ሁለቱ እጩዎች የተለያየ አቋም ነው ያላቸው ሂለሪ ክሊንተን ለመካከለኛ ባለገቢዎች ወይም ለመካከለኛው መደብ የሚባለው ህብረተሰብ ነው የታክስ ቅነሳ የሚያስፈልገው ሲሉ እጅግ ከበርቲ እጅግ ከፍተኛ ሀብት ባላቸው ከበርቲዎች ላይ ታክስ ጨምራለሁ ነው ያሉት ዶናልድ ትራምፕ ይህ አያያዝ ስራ ፈጠራን ያሸሻል እስካሁን ድረስም የታየው እነዛን 25 የሚሊዮን ስራዎች ከሀገር እንዲርቁ ያደረገው እንዲህ አይነቱ አካሄድ ነው የሚል አቋም ነው ያላቸው እና እንደውም ለከበርቴዎቹ የታክስ ቅነሳ መርሃ ግብር ያላቸው ነው የሚመስለው። ይልቅ ዶናልድ ትራምፕ የሁለቱ አያያዝ እርሶ ሲመለከቱት፣ ከዚህ ከአሜሪካ ህይወቶም እንደ ምሁርም ሲመለከቱት ምንድን ነው ትርጉሙ? በጣም የሚያከራክር ጥያቄ ነው በአሜሪካን ሀገር ለአመታት ለብዙ አመታት በየፕሬዚደንታዊ ምርጫም ስቴትም ክልል ምርጫም ላይ የሚነሳ ነጥብ ነው። ማለት ይሄ ህብረተሰብ መንግስት ራሱ ፌዴራልም ሆነ ክልላዊ መንግስት ስራውን መስራት የሚችለው ከህዝቡ ከፋይ ታክስ ከፋይ ህዝቡ ከሚሰበሰበው ግብር ነው። ይሄ ነው መሰረቱ አይደለም። በመሰረቱ አሜሪካም በዛ መሰረት ታክስ በሚሰበሰበው የፓብሊክ ስራዎች መንግስት ራሱ ቀን በቀን ስራውን የሚያካሄደው ውጭ ጉዳይም ሆነ መከላከያም፣ ሁሉም በዛ መልክ ነው የሚሄደው እና ዶናልድ ትረምፕን በተመለከተ ምንድን ነው የሚሉት? እርሳቸው ታክስ መቀነስ አለበት የሚቀነሰው ማን ነው ላለው ነው የሚሉት፣ ለሀብታም ለሆነው ከላይ ላለው መደብን በለው ወይም ሶሻል ግሩፕን በለው ለሱ ሞር ቢቀነስ ኢንቨስት እንዲያደርጉ፣ ሪኢንቨስት እንዲያደርጉ መልሰው ወደ ህብረተሰቡ ብዙ ብዙ ፕሮጀክቶችን፣ ፋብሪካዎችን የመሳሰሉትን ትሬድ ላይ ኢምፖርት ኤክስፖርት ወጪ ንግድ ገቢ ንግድን በተመለከተ ላይ ሊያውሉት ይችላሉ። ከላይ ወደ ታች የሚንጠባጠብ የምጣኔ ሀብት አያያዝ ነው ይሄ። ትክክል ትክክል። ህንጥበጣቢውም ደግሞ ያው ስራ ስሉ ፕሮጀክት ሲሰሩ ሰራተኛው መደብና የመሳሰለው ያ የሚቀጠረው እሱ ነው። እና በዛ መልክ ህንጥበጣቢ ለሁላችንም ካፊያው ልበልህ፣ ካፊያው ይደርሳል ልበል። እንደ ጎርፍ የሚወርደው ለማን ያው፣ የት አንድ ቦታ ላይ ይቀራል ወይም ፈሶ ሊቆምም ይችላል። በአንጻሩ ግን ሚስስ ክሊንተን የሚሉት ያው ይሄ የዲሞክራቲክ ፓርቲ ብዙ ጊዜ አቋማቸው ነው ለዘመናት እሱ ምንድን ነው ታክስ ለሀብታሙ ወገን ሶሻል ግሩፕ ወይም መደብ ታክስ መጨመር አለበት፣ ምክንያቱም በአንጻሩ ለድሃው ወገን ወይም ለሰራተኛው መደብ ታክስ በአኳያው መቀነስ አለበት የሚል አቋም ነው የሚወስዱት ሀብታሞቹ ቡድን በተመለከተ ብዙ ብዙ ብዙ ብዙ ፕሮጀክትና ብዙ ብዙ ስራቸውን ወደ ውጭ የማስኬድ ሁኔታ አለ። ያንንም መቆም አለበት የሚል አቋም ሚስስ ክሊንተን ይዘዋል። ለደሃው ወገን ታክስ የቆረጥን እንደሆነ የአሜሪካ ኢኮኖሚው ሁልጊዜም ከነፃነት ጀምሮ ይሄ ፋሚሊ ቤዝድ ቢዝነስ ይባላል ቤተሰብ ላይ ያተኮረ ንግድ ነው። ከግሮሰሪ ጀምሮ ከላውንድሪ ጋራዥ፣ ሪፔር፣ ከመኪና ማጠቢያ፣ ከመሳሰሉ የትናንሽ ሬስቶራንቶች፣ ምግብ ቤቶች፣ ግሮሰሪዎች የመሳሰሉት ቤተሰብ ላይ የተመሰረቱ ናቸው። አሁንም የአሜሪካ ኢኮኖሚ አከርካሪው ባክቦኑ እሱ ስለሆነ ለእነሱ ግን መቀነሳለሁ። ስንቀንስ ራሳቸውን ለማሳደግ ሪኢንቬስት ለማድረግ ልጆቻቸውንም ራሳቸውን ለመንከባከብ ቤትም በተጨማሪ ለመግዛት ተጨማሪም ብራንቾች ወይም ቅርንጫፍ ግሮሰሪዎች ወይም መስሪያ ቤቶች ለመክፈት ያድላቸዋል ሀብታሞቹ ግን ኦዌቱ አስ ይላሉ። ይቅርታ እንግሊዝኛው፣ ማለት ሀብት ያገኙት ያገኙት በህብረተሰቡ ላይ ትከሻና ደንደስ ላይ ስለሆነ ያ ግንዛቤ ተወስዶ እነሱም እንደ ገቢያቸው መጠን ከፍ ያለ ፐርሰንቴጅ ታክስ ግብር መክፈል አለባቸው የሚል ነው። እና የትኛው ይበልጥ ይሰራል ብለው ያስባሉ? ለአሜሪካ ምጣኔ ሀብትም ይሁን ለማህበራዊ ህይወት በጣም ጥሩ ይሄ ይሄ እንዲ አስተያየታችን ነው። እንዳያስተያየታችን፣ ማለት ኮንሰርቫቲቭ ለሆነ ሪፐብሊካን ኮንሰርቫቲቭ ለሆነ በኩል በአጠቃላይ ዩስ ጀነራል በአጠቃላይ መልኩ ነው ማቀርበው። ይለያያል። ብዙ ጊዜ እንደምታውቀው፣ በተመለከተ ታክስ ለእኛ ለሀብታሞች መቀነስ አለበት፣ ምክንያቱም ቢዝነሱን ንግዱን ልናንቀሳቀስ እንደገና ስራ እንድንፍጥር ፋብሪካ እንድንከፍት ነው የሚሉት። ግን ዲሞክራቶች የሚሉት አሁን ያለንበት ግሎባላይዜሽን ጊዜ ነው እና እናንተ ስራ እዚህ አትፈጥሩም። እናንተ ስራ እንደውም እዚህ የዘጋችሁ፣ ወደ ሌበር ፓወር ወይም ጉልበት ርካሽ ወደ ሆነበት አካባቢ እየሄዳችሁ ሜክሲኮም ሆነ ሌላ ሴንትራልና ላትን አሜሪካ እየሄዳችሁ ትከፍታላችሁ። ገንዘባችሁን ደግሞ ታክስ ፍሪ ወደ ሆኑ ሀገሮች አሉ፣ አይላንድ ኔሽንስ የሚባሉ ደሴት አገሮች፣ አዎ እዛ እዛ ታረጋላችሁ እና ያን ያህል ጠቀሜታው እየጎላ ሳይሆን እየቀነሰ እየቀነሰ እየቀነሰ ነው የመጣው። ጥቂት መክፈል ትፈልጋላችሁ። ምክንያታችሁ ግን ውሃ አይቋጥርም። ውሃ ያቆጥረው ምንድን ነው? ሀገራችን ውስጥ አመርቂ የሆነ ሥራ አጥነትን በሚገባ በሚቀንስ ሁኔታ ስራ የመፍጠር እንቅስቃሴያቸው ያን ያህል ጎልቶ አይታይም እንዲያውም እየቀነሰ ነው በሚል ሌላው አንድ ራሳቸውን ዶናልድ ትራምፕን የሚመለከት ጥያቄ ተነስቶ ነበረ። በተለይ የዚህ የኢኮኖሚ ድቀቱ ቀውሱ ተፈጥሮ በነበረ ጊዜ የቤቶች ዋጋ በከፍተኛ ሁኔታ ሲረክስ ዶናልድ ትራምፕ ብዙ ቤቶችን እየገዙ በከፍተኛ ትርፍ ሸጠዋል የሚል ጥያቄ ይነሳባቸዋል ብዙ ጊዜ እና ትናንትናም ሂላሪ ክሊንተን ይሄንን ሲያነሱላቸው ይሄ ብልጥ ነው የሚያደርገኝ ብልህ ነጋዴ ነው የሚያደርገኝ ብለው መልሰውላቸው ነበረ እና ለእጩ ፕሬዚደንትነት እጩ ፕሬዚደንት ናቸው። አሁን ለፕሬዚደንትነት እየተወዳደሩ ነው ያሉት ሰው እኚህ ሰው እና ይሄንን መልሳቸውን እርስዎ እንዴት ነው የሚገነዘቡት? ግሩም ነው። በተለይ ይሄ መልልሳቸው በጣም በጣም ደስ የሚል የሚገርምም ነው። እሳቸው ምን ትኛለሽ ይሄ የብልህነት ምልክት ነው አሉ። እንግዲህ ወደዛ ደረጃ አስተያየት እንዳልከው የሄዱት ምንድን ነው ሚስተር ዶናልድ ትራምፕ። አንድ ነገር ኢምፐሪካል ማስረጃ ብሰጥህ በቁጥር የተደገፈ ሂለሪ ክሊንተን ያሉት ለምሳሌ በሁለት ሺ ስምንት እና ሁለት ሺ ዘጠኝ ዘጠኝ ሚሊዮን አሜሪካኖች ናቸው ስራቸውን ያጡት። እንደገና በዛ በዛኑ አመት አምስት ሚሊዮን አሜሪካኖች ቤታቸውን አጥተዋል በነበረው ኢኮኖሚክ ሬክሴሽን መቀዛቀዝ እንደምናስታውሰው ሁላችንም እና ታክስ መከፈል አለበት። ዶናልድ ትረምፕም ታክስ መክፈል አለባቸው። ታክስ መክፈል የእያንዳንዱ አሜሪካዊ ግዴታ ነው። ታክስ ሪተርንንም ማቅረብ ማሳየት ይገባል። ያን ሰውዬው አላደረጉ አንድ የምትደብቀው ነገር አለ። የታክስ ታክስ የከፈሉበትን ዝርዝርና እሱን የሚያሳይ ሰነድ ማለት ነው። ሰነዱ ነው አርባ አምስት ዓመት ወዲህ ካልቸርና ባህል ሆኗል። እሳቸው ብቻ ነው እስካሁን ወደኋላ እግራቸው የሚጎትቱት ትናንት እንዲሁም ጠበቆቼ አታሳይ ስላሉኝ ነው እንጂ ምክንያቱም ኦዲት እየሆንኩ ስለሆነ ስላሉኝ ነው እንጂ እኔ ፈቃደኛ ነኝ ብለው አስተያየት ሰጥተዋል። ነገር ግን እስካሁን እግራቸውን እየጎተቱ ነው እና ክሊንተን እንዳሉት አንድ፣ ገንዘብህ ታክስ አልከፈልኩም ይሄን የአሜሪካ ሕዝብ ይሄን ጉድ እንደታወቅ አይፈለግም ሁለት እርስዎ ራሱ እንደሚገምቱ ቢሊዮነር ሳይሆኑ ብዙ ገንዘብ አለኝ ሳይሆን ጥቂት ገንዘብ ኖሮት ይሆናል። ሶስተኛ አሜሪካ ግዴታውን አልተወጡም። አሜሪካን ሀገር እያንዳንዱ ዜጋ በሚከፍለው ታክስን ሀገሪቷ የሚንቀሳቀሰው እና አንተ አልከፈልክም ሲሉ ነው እንግዲህ እሳቸው። ይሄማ ስማርትን ብልህ ነኝ ብለውም ያቀረቡት አንዱ በዚህ ይመስለኛል። እንግዲህ እሳቸው ወቀሷቸው። ይሄ ብልህነት ሳይሆን ይሄ ብልጣ ብልጥነትና ሙልጭልጭነት ነው። ይሄ ህብረተሰቡን እንደማታለል ይቆጠራል። በአንድ በኩል የአሜሪካ ፕሬዝደንት ለመሆን እሞክራለሁ ትላለህ፣ ነገር ግን የአንድ የአሜሪካ ፕሬዚደንት መሪ ኳሊቲ ወይም ስቴት አይደለም፣ አመኔታ የለም፣ እውነት የለም በሚልም ነው የመለሱላቸው። እስቲ ወደ ዘር ጉዳይ እንግባና አሜሪካ በተለይ ባለፉት ዓመታት እንደውም የመጀመሪያው ጥቁር ፕሬዚደንት ዋይት ሀውስ ከገቡ ወዲህ ባሉት ሰባት ተኩል ዓመታት ይበልጥ እየተራራቀች መታለች፣ ይበልጥ እየተቃቃረች መታለች፣ በዘር ጉዳዮች ላይ ይበልጥ መሻከር ተፈጥሯል እየተባለ ነው ብዙ ጊዜ የሚወራው ይሄን ሰሞን እና እርስዎ ይሄንን እውነታ አንደኛ እንዴት ነው የሚመለከቱት? ሁለተኛ ከትናንትና የሁለቱ እጩዎች ክርክር ጋር እንዴት ነው የሚያያይዙት? ይህም ቁልፍ ጥያቄ ነው። የሚገርም ነው ይሄ የሬስ ጉዳይ ወይም የዘር ጉዳይ እንደ ትኩሳት ከፍና ዝቅ ይላል። ግን አሜሪካንን የአሜሪካንን ታሪክ ያው ከባርነት ከስሌቬሪ ጋር የተያዘ ነው። እስካሁን ድረስ ያለቀቀው እልባት ሊገኝለት ያልቻለ ችግር ነው። እርግጥ ህጉ ቢደነግግም ጥቁርም፣ ነጭም፣ ላቲኖም ሲያም ሆንክ ሁሉንም እኩል ነቢልም በህይወት ላይ የማይኖሪቲስ ጥቁሮች እና የመሳሰሉት እኩልነታቸውን በአንዳንድ ሁኔታ በተለይ በስራ አቀጣጠር በመሳሰሉ ላይ ሌላው ቢቀር በቤት መከራየት ላይ ሁሉ ሳይረጋገጥ ቀርቷል። ዶናልድ ትራምፕ በጣም ይታማሉ። ትናንት በጣም እንደ ማጋለጥም ነው ሚስስ ክሊንተን፣ አንድ ምሳሌ እንደምታስታውሰው ዘረኝነት አለባቸው እየተባል ይታማል። ለምን ከሚበሩት ወይም አብሮ የሚሄዱት ከበጣም አክራሪና ነጭ አክራሪ ከሆኑ ቡድኖች ጋር ነው። በታሪካቸው ነጠብጣብና ትሬንትድ ይባላል ነጠብጣብና ይሄ ያደፈ አንዳንድ ሁኔታዎች በህይወታቸው ውጣ ውረድና እንትን ይታያል። ለምሳሌ በሰባ ሶስት ዓመተ ምህረት እንደ አውሮፓኖች አቆጣጠር የዛሬ አርባ ሶስት አመት አካባቢ ማለት ነው ማለት ነው። ክሊንተንም እንደ ምሳሌ ስላቀረቡት ነው የማሰምርበት። እሳቸው እንግዲህ ቤት መከራየት፣ ቤት መስራት፣ ህንጻ መገንባት ሰባ ስልሳ ሀምሳ ፎቅ ያለው ሆቴሎች፣ ካሲኖ የመሳሰሉትን ነው የሚሰሩት። ጥቁሮች ጥቁሮች ተከራዮች መጥተው እንግዲህ ገንዘብና አቅም ያላቸው ፕሮፌሽናሎች የሚሆኑ ሰዎች መጥተው እንከራይ ብለው እንደ አሜሪካዊነታቸው ሲቀርቡ እነሱን በውስጥ ዘ መመሪያ እየሰጡ ቤቱን እንዳይከራዩ ያደርጉ እንደነበረ ተደርሶበታል። እና አንተ ይሄ ጠባይ አለብህ፣ ይህቺ የዘረኝነት ጠባይ አልተወችህም። ለምንድን ነው ያልተወችህም? ይኸው የመጀመሪያው የጥቁር አሜሪካዊ ፕሬዚደንት በታሪካችን ኦባማ ስልጣን ላይ ከመጡ ጀምሮ እስካሁን ድረስ አልለቀቀ ይሄን ሰውዬ አውቶሪቲውን ስልጣኑን ዲ ልጅት ማየት ይባላል ህጋዊነት ተቀባይነት ለማሳጣት ለማሳጣት ሀዋይ ድረስ ሰውና ዲቴክቲቮች፣ ተከታታይ የህግ ሰዎች፣ ፕሮፌሽናሎች፣ ባለሙያዎች እየላኩ አልተወለደም እዚህ ሀገር የተወለደ ሌላ ሀገር አሜሪካ አይደለም በሚል ከመጀመሪያ ቀን ጀምሮ ነው። እስካሁን ድረስ እስካለፈው ሳምንት ድረስ ኦባማን ላለመቀበል የሚያደርጉት አስተያየትና እንቅስቃሴ ይሄ እንግዲህ ከምን ጋር ያዛምዳቸዋል? በርተርስ የሚባሉ ንቅናቄ አለ። በጣም አክራሪ ነጭ ቀኞች ናቸው። ከልደት ጋር የተያያዙ የት ተወለደ፣ መቼ ተወለደ የሚል እንደ አሜሪካ ሊቀበሏቸው ኦባማን እስካሁን ያልቻሉ የተወሰኑ ቡድኖች አሉ። በጣም በሚያሳዝበት ሁኔታ ስለ እሳቸው የሚሰጡት አስተያየት እና የመሳሰሉ እና ዶናልድ ትራምፕ አይ ቲንክ እና እንደማስበው የእነሱን ድጋፍ ለማግኘትም የእነሱን ቅኝት ደጋግመው ትን ይላሉ እና ለአምስት ዓመት ገንዘብ ክፍለው ከራሳቸው ኪስ ከራሳቸው ወጪ ስለ ኦባማ ታሪክ እየተፈለገ ይሄ ሰው የውጭ ሀገር ዜጋ ነው ተብሎ ተፈልጎ ተፈልጎ ምንም ማስረጃ ጠፍቷል። እና ትናንትም ሂላሪ ክሊንተን ይህን አስምረው ነው የዘርን በተመለከተ የነገሯቸው አንተ ገና አሜሪካንን በአሜሪካነቷ የተቀበል ቃት መስልም ለፕሬዚደንትነትም ብቁ ላቶ የማያስችልም በዚህ ነው ፕሬዚደንት ስትሆን ጥቁሩንም ነጩንም ዛኪንሆንም ሁሉንም እኩል ማየት ስላለብህ በሚል ነው ያሰመረውበት። ሌላው በፖሊስና በጥቁር አሜሪካውያን መካከል ያለውም ችግር እንደዚሁ ተነስቷል። በገፍ የመታሰር ነገር፣ በጥቁርነት የመጠርጠር ነገር፣ ጥቁር ስለሆነ ብቻ አንድ ሰው እንዲህ ሊያደርግ ይችላል፣ አጓጉል ተግባራት ውስጥ ገብቶ ሊሆን ይችላል በሚል በጥቁሮች ላይ ይደርሳል የሚባለው ማሳደድ፣ ስርዓት እና ጥርጣሬ የመሳሰሉ ነገሮችም እንደዚሁ ተነስተዋል። እና እንዴት ነው መፍታት የሚቻለው ይሄንን ችግር በሚል ሁለቱም የየራሳቸውን አስተያየት ተው ነበረ ትክክል ዶናልድ ትራምፕ ይሄ በፊት አንድ የጸደቀ ህግ ነበር እሱም የእንግሊዝኛ ስቶፕ ን ፍሪስክ ይባላል ማለት አቁምና በርብር ፈትሽ የሚል ህግ ነበር በተለይ በኒውዮርክ ስቴት ማለት አንድ የህግ አስከባሪ ፖሊስ አንድን ሰው አይቶ ጠርጥሬው ያለው ካለ መብት አለ አስቁሞ እንግዲህ በአሜሪካ አይቻልም አስቁሞ በርብሮ ወይ አንድ ነገር አግኝቼባለሁ ብሎ እስር ቤት መክተት ወይ መልካት ማለት ነው ይሄ ብዙ ነገር ውስጥ ብዙ ችግር ውስጥ አስገብቶት ማለት ፖሊስ ደግሞ የህብረተሰቡ አካል ነው ዘረኝነት ያለበትን ፖሊስ ይኖራል በተለይ እንዲያነሱ ሰዎቹ ጥቁሮችና ላቲኖዎች ጥናትን ተደርጎበት ብዙ የሚያስቆሟቸው ሰዎች ጥቁርና ላቲኖ ማይኖሪቲ መሆናቸው ተረጋገጠ አነሳዎቹ ማለት ነው ከሕገ መንግስት ደራይቶ ፕራይቬሲ ይባላል። ከሕገ መንግስቱ አኳያ ውጭ የሚደረግ ነገር ነው ተብሎ እንዲቆም ተደረገ። አሁን ዶናልድ ትራምፕ የሚሉት ይህን እንደገና እኔ ፕሬዝደንት ብሆን እቀጥለዋለሁ ነው የሚሉት። ክሊንተን እቃወማለሁ ነው የሚሉት የሰውን ልጅ መብት ስለሚጥቅስ እና ጥቁርና ማይኖሪቲዎችን መብታቸውን ስለሚገፍ በሚል ነው ትናንት የተወያዩ። አሁን አንዱም የኒውዮርክን ምሳሌ አንስተው ነበር። ሁለቱም ደጋግመው ሲናገሩ የነበሩትና የአሁኑ የኒውዮርክ ከንቲባ ይህንን አሰራር ሰርዘውታል። ከዚህ በፊት የነበሩት ሩዲ ጁሊያን እና ከሳቸው የተከተሉት ብሉምበርግ ይከተሉ የነበረው አሰራር ነው። እስቲ ወደ ሌላ ወደ ኢንተርኔት ጉዳይ ደግሞ ልግባና የዩናይትድ ስቴትስ የተለያዩ ተቋማት ከውጪም በሚነሱ ይባላል ወይም ከየትም በሚነሱ ይባላል ብዙ ጊዜ ሲደፈሩ ይታያል ዋይት ሐውስን ሳይቀር ፔንታገን ሳይቀር የመንግስት ሰራተኞች መዛግብት ሁሉ በውጭ በርባሪዎች ወይም በውጭ ሰርጎ ገቦች እየተደፈሩ መሆናቸው ብዙ ጊዜ ይነገራልና በዚህ ጉዳይ ላይም ሁለቱ መሪዎች የራሳቸውን አስተያየት ሰጥተዋል። የውጭ ሀይል መንግስታትም ድጋፍ አለው ነው የሚሉትና ይሄ ሁኔታ ለመሆኑ አሜሪካን ወዴት ነው የሚወስዳት? እንዴት ነው አንድ ፕሬዚደንት ይሄንን የኢንተርኔት ችግር ሊጋፈጥ የሚችለው? ትክክል። ይሄን አንዱ ትልቅ መከራከሪያ ነጥብ እና ትልቅ ነጥብ ነው። ሁለቱም የተለያዩ አቋሙ ወስደበታል። በግልጽ ያስቀመጡት ሚስስ ሂለሪ ክሊንተን ናቸው። ምን አቋም እንደሚወስዱ ከእሳቸው ጀምር። ሚስስ ክሊንተን የሚሉት አሜሪካ እኛ ራሳችን መጠበቅ አለብን፣ በሳይንስና ቴክኖሎጂም፣ በኢንተርኔቱም በሳይበር ሴኪሪቲ ጥበቃውም አቅም አለን እና እኔ ፕሬዚደንት ሆኜ ብመረጥ አሁን ራሻ እና አንዳንዴም ቻይና እንደሚያደርጉት እንደሚፈነጩት እየገቡ ሊበረብሩን አይችሉም። በሚል ነው ያሰመሩበት። እንደምታስታውሰው በቅርብ ጊዜ የዴሞክራቲክ ብሔራዊ ጽህፈት ቤቱ ዴሞክራቲክ ፓርቲ ጽህፈት ቤቱን ነው ገብተው የበረበሩት፣ እንደገና የሂለሪ ክሊንተንን ነው አንዳንድ ዴሞክራቲክ ፓርቲ አመራሮችን ነው እንትን ሲሉ፣ ራሻኖች ከራሻ የመነጨ ነው ይባላል ሳይበር ወርፌር ያካሄዱት ኢንተርኔት ጦርነት ወረራ ማለት ነው። አዎ እና ይህም ይህም ይህንን የመሳሰለውን በሚገባ አዋጋዋለሁ። በዛም ደረጃ ጦርነት የተለያየ በተለያየ ስልት ነው ሀገሮች የሚያስፈጽሙት። እኔ ግን ከአሁን በኋላ አልፈቅድም በሚል ብለዋል። እንደውም ይህን ካነስታ ትናንት እንዲ በግልጽ ባልተቀመጠም እንጂ ባለፉት ሰሞናት ዶናልድ ትራምፕ በተመለከተ ሂላሪ በደንብ አስቀምጠውታል። ይህ ምንድን ነው ከራሻ ጋር ያላቸውን ግንኙነት እንደሚባለው አንዳንድ ቢዝነሶች ኢንትረስት እና ኩባንያዎችና ንብረትም አላቸው ነው የሚባለው። የራሻው መሪ ፑቲን እና መንግስታቸው እኚህ ሰውዬ ዶናልድ ስልጣን ላይ ቢመጡ እሶች ይላሉ ከኋላ ሀይ ሀይ ይላሉ የሚባል ነገር አለ እና ይሄም የራሻ ስለላ ድርጅት ውጤት ነው ወደሚልም ደረጃ ነው የአሜሪካ የሚዲያ ተቋማትና አንቱ የተባሉ እውቀት ያላቸው ሰዎች በሴኩሪቲ ጉዳይ ያሰመሩበት ነጥብ እና ዶናልድ በት በተመለከተ ግን እንዲያውም ዶናልድ የተወቀሱበት ምንድን ነው? ራሽያኖችን እባካችሁ ሁኑና በርብሩና እቺ ሴትዮ የምትደብቀውን አንድ ሰላሳ ሺ ሀያ ዘጠኝ ሺ ሰላሳ ሺ ኢሜል እባካችሁ አውጡልኝ እስከ ማለት ደረጃ ደርሰው በጣም በአሜሪካ ሕዝብ ውስጥ ትልቅ እንድምታቋን አለለው ረብሻና መቆጣትን አትርፈዋል። ምክንያቱም አንድ ተወዳዳሪ ጠላት ሀገር ወይም ተቀናቃኝ ሀገር ነው ተብሎ የሚገመተው ራሻን የመሰለ ግባና በርብርልኝ እኔ ምክንያቱም እዛች ብቻ ነጭዋ ቤት ዋይት ሀውስ መግባት ፈልጋለሁ። ግን አቴኒኮስ በተቻለ ሁሉ ተደርጎ መግባትን ያመለክታል እና እኚህ ሰውዬ ለዚህም ነው ብቁ አይደለም እየተባለ የሚሰመረው የሚልም ብዙ አስተያየቶች ተሰጥተዋል። ከሳይበር ሴኩሪቲ ጋር በተመለከተ በተለይ ከፕሬዚዳንት ፑቲን ጋር ሁለቱ የመሞከሻሸት አይነት አለ። ነገሪት ሲታይባቸው ቆይቷል። ባለፈው እና ትናንትና ማንስተውት ነበር እንደው ጠቀስ አድርገው አልፈው ነበር። ይህን ክሊንተን፣ እስቲ ወደ ሽብር ፈጠራ ጉዳይ ደግሞ ልምጣና የእስላማዊ መንግስት ቡድንን መፈጠርና መንሰራፋት አስመልክቶ ዶናልድ ትራምፕ በሂለሪ ክሊንተን ላይ ነው ይህንን ሁሉ በደል ያወረዱባቸው። እርሶኖት ምክንያቷ እርሶና የእርሶ አስተዳደር ነው ይህንን ስትከተሉ የቆያችሁትና በዚህ ምክንያት ነው በአሁኑ ጊዜ እስላማዊ መንግስት ቡድን የተንሰራፋው፣ ብለው ነበረ ሲናገሩ የነበረው አያይዘውም በሀገር ውስጥ በዩናይትድ ስቴትስ ውስጥ የሚታይን የሽብር እንቅስቃሴም እንደዚሁ ጠቃቅሰው ነበር። እና ለመሆኑ ዶናልድ ትራምፕ ሂለሪ ክሊንተንን በዚህ ጉዳይ ሲሆነ ጅሉ ትክክል ነበር ወይ? በዚህ አስተያየት ትክክል አይደሉም። ፋክቱም መሬት ላይ ያለውም እውነታ ይሄን ያሳየን የዚህ ሁሉ መነሻ ያው የተያያዘ ነው። ራሳቸው እኮ ሳስታወስ እንደሆነ ዶናልድ ትራምፕ ኢራክ ውስጥ የአሜሪካንን ኢንተርቬንሽን ወይም ወረራ መግባት ልበለው የሚደግፉ ሰው ነበሩ። አሁን አይንን ግንባር ያድርገው በሚል ትናንትም፣ እንደምታስታውሰው እኔ ይህን አላልኩም ብለው መልስ ሰጥተዋል እንደገና እሳቸው እና ሂለሪ ክሊንተን የመጡት በኋላ ይሄ ሁሉ ነገር የተነሳው ፕሬዚደንት ቡሽ ባሉበት ጊዜ ነው። እንደምታስታውሰው የናይን ኢለቨን በኋላ የሆነ ሁኔታ ነው የጫቅ እሱ ሆኖ ከዛ በኋላ የተከሰተ ሁኔታ ነው። እና አሁንም ሂለሪ ክሊንተን ናት ይሄንን ብሎ ማለት ትክክል አይመስለኝም። ምክንያቱም እነዚህ እስልምና ራዲካል የሆኑ ቡድኖች ስልታቸውን እንደለወጡ ግልጽ ነው። የሆነው በሁለት ሺህ አስራ ሶስት እና አስራ አራት ላይ ስልታቸውን ለውጠዋል። ስልታቸው ምንድን ነው? እንደ ጥንቱ ካሊፌት ማቋቋም። ካሊፌት ማለት የከሊፋ መንግስት ማለት ነው። የከሊፋ መንግስት በተቻላቸው አንድን ኤሪያ ወይም አንድን አካባቢ ነጻ አውጥተው እዛ ላይ ካሊፌት መንግስት አውጀው እሱ ላይ ተመስርተን የተስፋፋን የተስፋፋን ሄደን በሙሉ መካከለኛ ምስራቅ ነጻ አውጥተን እንደ ሰባተኛው ስምንተኛው ዘጠነኛው ነተ ዓለም ሁኔታ እንመልሳለን በሚል ከአልቃይዳም የተለየ ስትራቴጂ ነው ያላቸው እና ይሄንን ክሊንተን ላይ መደፍደፉ እንድንትን ነው ትንሽ አይሄድም። ምክንያቱም ምክንያቱ ሌላ ነው። አህያና ና ከመዝመዙ እንደሚባለው ነው። የተለያየ ነው የሚሆነው። አንድ ትራምፕ ያነሱት ለክሊንተን ምናልባት ብዙዎች በብዙዎች አስተያየት አግባብነት ያለው ጥያቄ ነው የሚባል አለ። ሂለሪ ክሊንተን የበሰሉ የፖለቲካ ሰው ናቸው። ላለፉት 30 ዓመታት ዋይት ሐውስ ውስጥም በተወካዮች ምክር ቤቱም አካባቢ ሴናተር ሆነው እንደዚሁ በውጭ ጉዳይ ሚኒስትርነትም ለአንድ የፕሬዚደንት ዘመን አገልግለዋል፣ እና በዚህ ጊዜ ውስጥ ሁሉ ያላደረግሽውን ለምንድን ነው አሁን አደርገዋለሁ ብለሽ የምትነሽው? ለምን አላደረግሽውም? ይህ ሁሉ ኃይልና ስልጣን በነበረች ጊዜ የሚል ጥያቄ አንስተው ነበረ ትራምፕ። ሂላሪ ክሊንተን እስከ ዛሬ ያላደረጉትን ነገር አሁን ቢመረጡ ፕሬዚደንት ቢሆኑ ያደርጉታለሁ እያነሷቸውን ነገሮች። ሌላው ፖለቲከኞች ሁላችሁም በምርጫ ሰሞን ይህን እናደርጋለን ይህን እናደርጋለን ትላላችሁ፣ ከዛ ምርጫው ካለቀ በኋላ ትጠፋላችሁ፣ ከአካባቢው የላችሁም ብለው አንስተዋልና ይሄ ትራምፕ ያነሷቸው ትክክለኛ ጥያቄዎች ይመስሉኛልና ምንድን ነው የሚያደርጉት ለመሆኑ ክሊንተን ፕሬዚደንት ሆነው ቢመረጡ ይህ ጥሩ ጥያቄ ነው አቶ ሰለሞን። እንግዲህ ምንድን ነው በነገራችን ላይ ዶናልድ ትረምፕ እኮ እንግዲህ መቼም የምርጫ ነገር የዲሞክራሲ ነገር አይታወቅም። ነገ ቢመረጡና ፕሬዚደንት እኮ ቢሆኑ ያው እሳቸውም ያ ፖለቲካ አይታመንም ማለት እሳቸውም ሁሉ ጣቱን ይጠነቁላል። እንዲህ እንዲህ ብለህ ቃል ገብተህ ነበር ስቴት አለ ተግባራዊ ላይ የምታውለው የሚል ጥያቄ እኮ እሳቸው ላይም ይቀጥላል። ሂላሪ ክሊንተን እንግዲህ እርግጥ እንደ ዶናልድ ነጋዴያ ብቻ ጠበብ ያለ እውቀት የላቸውም ፓብሊክ ፖሊሲ ትልቁ አንደኛ ቁጥር ዲፕሎማት ሆነው ሴናተር ሆነው ብዙ ዓመት ሰርተዋል፣ እና ኤክስፒሪየንሱ አላቸው። አሁን ፕሬዚደንት ሲሆኑ እንግዲህ መረጡ ሲባል እኮ ያው ሲመረጡ ነው የሚታየው። አሁን ሁሉም ተወዳዳሪዎች ምንድን ነው የሚያደርጉት ትምህርት ይህን እናደርጋለሁ ነው። እና እንግዲህ በተግባር የሚታየው ሲመረጡ ነው። ግን ሁለቱን ስናወዳድር ማክሬደንሻል አለው ማ ኤክስፒሪየንስ አለው ብለን ማ ልምድ አለው ማን ብቃቱ ነው ማ ልምድ አለው ብለን ስናይ ማነው ዝግጁ ብለን ስናይ ክሊንተን ዝግጁ እንደሆነች ትናንትም ግልጽ የሆነ ሁኔታ እንዲሁም ሰባት ስምንት ለሀያ አምስት ምናምን በመሳሰለ ሁኔታ ነው ኦፒኒን እስካሁን እየወጣ ነው በየሰዓቱ የህዝቡ አመኔታ የሚያሳየው። እና አዎ ፖለቲከኞች አፈጮሌ ናቸው። አዎ ፖለቲከኞች የሚታመኑም አሉ የማይታመኑም አሉ። አዎ ፖለቲከኞች ሙሉ ልጆች ናቸው። አዎ ፖለቲከኞች በተገኙበት አይገኙም። ይህ ያለ ነው። አሜሪካ ሆነ የተማቀር ችግሩ ይሄ ነው። ነገር ግን ይህም ሆነ ቅሉ ኮስተር ብሎ ደግሞ አላማቸውን ሀገር መሪዎች ይህን ማለት ይከብዳል። ኮስተር ብሎ ደግሞ ይህንን አረጋለሁ ብለው ሲመረጡ ያደረጉ አሉ። ይሄም ሁኔታ አለ እና ሁለቱ ስናወዳድር ሂለሪ ክሊንተን ቢመረጡ የሚያደርጉት ሊጨምር ይችላል። አትሊስት ሌላው ቢቀር እንኳን የሚያደርጉትን ያውቃሉ። ሌላ ቢቀር እንኳን ዘርዘር ያለ ሀሳብ በውጭ በውጭ ግንኙነቱ በሴኪሪቲው፣ በወታደራዊ፣ በስራ ፈጠራ በመሳሰለው ይሄን ይሄን ይሄን አደርጋለሁ የሚል እንኳን አትሊስት አንድ አይነት ፕላን አላቸው እና ከዛ አኳያ ነው አይ ቲንክ ማየት ማየት የሚገባን። ግን አሁንም ወደ ዶናልድ ትረምፕ ወቀሳ ስንመለስ፣ ልክ ነው፣ ፖለቲከኛ የሚታመኑ አደሉ። ታዲያ ኮ እሳቸውን ለምን ከዚህ ከዚህ ቡድን ያወጡታል? እሳቸው ኮ ፖለቲከኛ ሆነዋል። ንግዱን ኮ ወደ ጎን ወደ ፖለቲካ እየመጡ አደለም። እኔ በዛ መልክ ነው ማየው። ዶክተር ብሩክ እርስዎ የፖለቲካ ሳይንስ ምሁር ነዎት። ለምንድን ነው ፖለቲከኞች እንደዚህ የሚያደርጉት? የሚገርም ነው ወይ? እንግዲህ ሁለት አይነት ነገር አለ። ሳይንሱን የሚያጠና ፖለቲካል ተማሪዎችን ሁሌ የምላቸው ከጥንት ጀምሮ፣ ከአዲስ አበባ ዩኒቨርሲቲ ጀምሮ ሳይንሱ የሚከበር ሳይንስ ነው። ከአሪስቶትል ከሆመር፣ ከፕላቶ ፕሌቶ ጊዜ ጀምሮ እስካሁን ድረስ የተከበረ ሳይንስ ነው፣ አንቱ የተባለ ነው። እና ይህን ትምህርት የሚያጠና ፖለቲካል ሳይንቲስት ነው የሚባለው ባዮሎጂስት፣ ኬሚስት እንደሚባለው ማለት ነው። ሂስቶሪያን፣ ጂኦግራፈር እንደሚባለው ፖለቲሻን ለመሆን ግን ምንም ነገር አያስፈልግም። ሰርቲፊኬትም ዲግሪም አያስፈልግም። ቢኖር ሰየው በሙያው በፖለቲክል ሳይንስ ግን ቬተርነሪ ሜዲሲን አጥንቶ አንድ ሰው ወይ ሜዲካል ዶክተር አጥንቶ ፖለቲከኛ ሊል ይችላል። እንግዲህ ለርን ባይ ዶይንግ ይሆናል ማለት ነው። እየሰራ ተማር ማለት ነው። ሳይንሱን አውቀው ስልጣን ላይ ብቁ ሆኑ ሰዎች ቢወጡ እውነቱን ለመናገር የተሻለ ፓብሊክ ፖሊሲ ውሳኔዎችን፣ የተቻለ ስትራቴጂዎችን ዲዛይን ማድረግ የመሳሰሉትን ስለ ሲቪል ሊበርቲስ ፓብሊክ ፖለቲካል ራይትስ የመሳሰሉትን በሙሉ ዲሞክራሲ ምን እንደሆነ የመሳሰለውን ጥሩ ግንዛቤ ይዞ ሕገ መንግስታዊነትን ህግን ማክበርንም ህዝብን ዜጋንም ማክበርንም መሰለ እየከበደ እየገዘፈ ይመጣል እና ልዩነቱ እዚህ ላይ ነው። ማንም ተነስቶ ስልጣን ሊይዝ ይችላል። ስልጣን ሲይዝ ደግሞ በግድ ፖለቲካል ሳይንቲስት ካልሆን ፕሬዚደንት አትሆንም፣ ፕራይም ሚኒስትር ሚኒስትር አትሆንም የሚል የትም ሀገር ህግ የለም። አሁን የአሜሪካን ሀገር ሴኔትና ዝቅተኛ ቤቱን ሀውስ ኦፍ ሬፕሬዘንታቲቭስ የተወካዮች ምክር ቤትን ስናይ አብዛኑ ጠበቆች ናቸው በሚገርም ሁኔታ። በአንደኛ ደረጃ እና ይሁን የፖለቲካል ሳይንስ የተማሩ ሰዎች ጥቂት ናቸው የሚሆኑት እና ይህ እንግዲህ ራሳቸው ክሊንተንም የህግ ሰው ናቸው አሁ የህግ ሰው ናቸው ብዙዎቹ ምንድን ነው የሚያደርጉት የመጀመሪያ ዲግሪያቸውን በአንድ ትምህርት ወይ ፖለቲካል ሳይንስ ወይም ወይ ታሪክ ወይ አንድ ነገር ይወስዱና ከዛ ጄዲ ወይም ኤልኤልኤም ይባላል ህግን ይወስዳሉ ወይም ቀጥታ ህግን ከስር ጀምሮ ይማሩታል ይህን ይመስላል የብዙ ፖለቲከኛ መሪዎች እና አይ ቲንክ በጥንቃቄ ማየት አለብን ፖለቲካ ሳይንቲስት እና ፖለቲሽያን ፖለቲሽያን ማንም ከቀበሌ ጀምሮ ከእነሱ ፖለቲሻን ሆኖ ባለው ስልጣን ተዋረድ ከቀበሌና ከገበሬ ማህበር ጀምሮ ወረዳ፣ አውራጃ እያለ እያለ እያለ ልምራህልም ይችላል ልመራም ይችላል። ስለዚህ እነዚህ ፖለቲከኞች እነዛን ማህበራዊ ችግሮች የምጣኔ ሀብት ችግሮችና የመሳሰሉትን የሚያነሷቸው አንድም እንደ ሸቀጥ ሌላም እንደ ማስፈራሪያ ነው ማለት ነው። በውድድር ጊዜ የሚያነሷቸው እነሱ ለመመረጥ የሚያቀርቧቸው በተለይ ዲሞክራሲ በሆነ ሀገር ምረጠኝ ለማለት ኢቨን መልክ መልክ ራሱ እና አቀራረብ አንደበትና መልከ መልካም የሆነና ያልሆነ ራሱ ልዩነት ያመጣል። ምርጫ አለ። በጣም የሚያሳዝን ነው ግን ለምሳሌ በነገራችን ላይ አቶ ሰለሞን ትናንት መልክሽ እንኳን ለፕሬዚደንትነት ሚያበቃሽ አይደለም ብሎ ትናቁመናሽ አቋቋምሽ ብለዋል። እንግዲህ እሳቸው ደግሞ አሁን ቅድም ሳይ ነበር ተማሪዎች ጋር በመሀል ሌክቸር ረፍት ላይ እሱ ምን መልክ ኖሮት ነው እውነት እሱ ያናህል እንደው መልከ መልካም ነው ወይስ አንድም ነገር ይመስላል ብሎ እንኳን ተማሪዎች ስተቹ ነበረ። ማይሻላል በሚል እና ልክ ነው፣ እንደ ሽያጭ ነው፣ እኔን ምረጠኝ። እንደ አሁን እስካቸው ጠባይ እንደ ይቅርታ ይጠይቃለሁ በድለላ ለተሰማሩ ሰዎች እና የተከበረ ነው መቼም፣ ግን እንደ ድለላ ነገር መደለል ሕዝቡን እኔ ይሻልሃል ነው ምረጠኝ። ለምን በዚህ በዚህ ምክንያት በዚህ በዚህ ምክንያት ነው ፕሪንስፕሉ የሚባለው እና እዚህ ላይ ነው እንግዲህ። ፖለቲካን ሰው እየፈራ የሚሄድበት ምክንያት ምንድን ነው? አንድ አፈጮሌ እንደ አሳሙልጭ ልጭ መሆኑን ያሳያል። በቃል አለመገኘትን፣ ቃልን መስበር ይህን መረጥን ይህን ተሆኖ ይህን ሲመጣ ያው ያም ሲመጣ ምንም የለም ለ ተፍሳይ የቆረጠ የመመለሱ ሁኔታ በምዕራብ ዓለምን ይታያል። በአሜሪካ ምን የምናየው ነገር ነው? አንድ ይህን ያሳያል። በሌላ መልኩ ደግሞ ፖለቲከኛ ሆነ የሚረታው ምንድነው ፖለቲከኛ ከእሳት ጋር እንደሚጫወትና የሚፋጅ እሳት ላይ እንደተቀመጠ ደግሞ ችግር ነው። ስልጣን ሲያውት ያምራል ወንበሩ ሞቅ ሞቅ ይላል። ግን ያንን ወንበር የሚቀናቀን ብዙ ይሆናል። ያ ብቻ ሳይሆን ያቸው ወንበር ደግሞ ዋጋ ታስከፍላለች፣ ህይወትን እስከ ማጣት። ይሄ ነው ፖለቲካ ውጤቱ እንግዲህ። ምክንያቱም አንድ ሀገር ውስጥ አንድ ነገር ቢፈጠር ሁሉ ነገር ወደዛ ወዳለው ቡድን ነው የሚያመራው። እንደ አሜሪካን ዲሞክራቲክ ሀገሮች እንኳን አትሊስት ኦባማን ደገፉ አልደገፉ፣ አራት አራት ዓመት ተመርጦ ይሄዳል። ዶናልድ ትራምፕን ተመረጡ ሂለሪ አራት ዓመት ከዛ በላይ በምንም ሁኔታ ሰማይ ከፍ መሬት ዝቅ ቢል መቀጠል አይቻልም። እና ይሄ እንግዲህ ታሳቢነት መወሰድ ያለበት ነው። ዶክተር ብሩክ እንግዲህ መቼም ይሄ ውይይት ለዘጠና ደቂቃ የተካሄደ ውይይት ነው። አሁን በዚች በአጭር ጊዜ ሁሉንም ነገር አንስተን መዳሰስ አንችልም። በትንታኔ ደረጃ እርሶም ወደ ክፍል መግባት ባለቦት ሰዓት ነው አሁን እያነጋገሩኝ ያሉትና የሰዓቱም ጥበት ስላለ እንደው ለመጨረሻ አንድ ጥያቄ ላንሳሎትና እንለያይ። እስቲ በዚህ የፕሬዚደንታዊ ፉክክር ውስጥ እንዳስተዋሉት አፍሪካ በጭራሽ አልተጠቀሰችም። በጎንም በምንም አልተጠቀሰችም። አንድ ጊዜ ብቻ ከአይሲስ ጋር በተነ ሊቢያን ጠቆም አድርገው ትራምፕ ከመናገራቸው በተረፈ በምንም ሁኔታ አፍሪካ አልተነሳችም። ምንድን ነው ለመሆኑ የትኛው ፕሬዚደንት ተመረጠ የትኛው አልተመረጠ፣ ለአፍሪካ ምንድን ነው ትርጉሟ? ምንድን ነው የሚሰጣት ፋይዳ? ለምን አሁን እኔና እርሶን አንድ አፍሪካ ውስጥ ያለ ተመልካች ማዳመጥ አለበት? ትልቅ ይሄ ነው። በዓለም አቀፍ የፖለቲካ ተዋረዱ አፍሪካ በዝቅተኛውን ደረጃ ትኩረት ምትስቦ በተለይ በአሜሪካን ሀገር ለፕሬዚደንሻል ምርጫ ለሴኔትም በሚደረጉ ውድድሮች ዝቅተኛውን እናገኝት። ነገር ግን እኔ ከሰዎችን ከግለሰቦች ይመስለኛል አቶ ሰለሞን። አሁን ለምሳሌ ሂለሪ ክሊንተን፣ ሌላ እንበል እንደ ጆን ኬሪ አይነት ጆን ኬሪ ዴሞክራት ናቸው፣ የበሰሉ አንቶ የተባሉ እውቀት ያላቸው ፖለቲሻን ሬፐብሊካንን ፓርቲ እንደ ጆን ኬሲች ለምሳሌ የኦሃዮ ገብር ነው የመሰሉ ቢያልፉ ኖሮ ዶናልድ ወድቀው እንዴት የጦፈ ግሩን ክርክር ይደረግ ነበር። በሁሉ ነገር ይሄ ዝም ብሎ በጣም በጣም ትካራ ሆነ ሳይሆን ክርክር መመላለስ ሳሆን ዶናልድ ትራምፕ ከሂለሪ ጋር የሚያደርጉት ሂለሪን ዝቅ ያደርጓት ይመስለኛል። እነሱ ለመናገር እንዴ ይሄንን ትራምፕን ይዟቸው ወደዛ እኮ የወጣው የአሜሪካ ዴሞክራሲ ነው። እና ዴሞክራሲውን እየወቀሱ ነት ዶክተር አልወቅስም ዴሞክራሲ፣ በነገራችን ላይ እኔ ልንገርህ ዶናልድ ትራምፕ ነገር ቢመረጥ እንግዲህ በግል ማንምን እንደሚመርጥ አውቃለሁ ብዙ ሚሊዮን ሰው እኔንም ጨምሮ ያዝናል እ። በግልጽ ይህን ማለት ኢንተርቪው እየተደረግኩ አይገባም፣ ስርታ እየጠየቅኩ ነው ለአድማጮች ምሳሌ፣ ግን ራሴን አኒት ናቅርብ። ግን ምንም ይሁን ምን፣ ለምን እንደሚባለው ለምን ስንማት መስል አይመስል ይባላል። ያችን አራት አመት ጥርት ነክሶ ከሰውየ ጋር መቀጠል ነው ለምን? ዴሞክራሲን መርገጥና ዴሞክራሲን አለመከበር ማለት ነው አሁን ለምሳሌ ኦባማን ዘረኛ ሆኑ ቀኞች ሲቃወሙ ምን ያዝናለሁ። ለምን ወይ አገልጥ ነው ሄደ አራት አመት ቆይቶ መመለስ ነው እንግዲህ እሳቸውን፣ ሲያውም ያማቸው ከሆነ እውነቱን ለመናገር እና ይህ ምትሆኝ ቢመረጡ እንትን የዲሞክራሲን ውጤት መቀበል መቻል አለብን። ዲሞክራሲ ማለት ማንፈልገው ሰው ሁሉ የሚመረጥበት ሁኔታ ያለበት ሁኔታ እውነተኛ ዴሞክራሲ ከሆነ ማለት ነው። እና ዴሞክራሲን አከብራለሁ በጥያቄ ለዚህ ቁልፍ ጥያቄ እና ውጤቱን አከብራለሁ። ሪፐብሊካኖች ሲመርጡ ግን ለምን ይህ ሰው እየተመረጡ የሚለው ጥያቄ ነው። አሁን ሪሰርች የጦፈ ሪሰርች እያስጻፈ ያለው ስንት አንተ ተባሉ ሪፐብሊካኖች እያሉ ይህ ሰው እንዴት የሚመረጡ በኩል ለሚለው እኔ አይ ቲንክ እንደማስበው፣ ይቅርታ፣ አሜሪካ አንድ ደረጃ ደርሷል። በተለይ አልሁን ደረጃው ምንድን ነው? ከዚህ በፊትም እዚህ በሌላ ፕሮግራም ተናግር ይሆናል። አሁንም ባጭሩ፣ በተለይ አሜሪካ ሲባል የምናውቀው ዋናው ይህን ነገር የመሰረተው ነጭው አብዝሀኑ ነጭው ከአውሮፓ መጥ የሆነው ማይግረንት ማይግረንት ህዝብ በቁጥር ልንበለጥ ነው እስካሁን አርባ አራት ፐርሰንት የተመርጠዋል። አንድ ብቻ ጥቁር ነው ያለው፣ አንድ ሴትም የለ። አብዛሃኑ አውሮፓ ካልኩር አህጉር የመጡ ናቸው። ይህን ስልጣን ልናጣ ነው። ምሄላና ሳው ለመሳሰለው እና በኦባማ ይሄ ነገር መብቃት አለበት የሚልም አካሄድ ብዙ ይፃፋል፣ ብዙ ይናገራሉ። ነፃ ሚዲያ እና ነፃ ሬዲዮ ስላለ ፀጉር የሚያስቀው ነገር ሁሉ የሚናገሩ ቡድኖች አሉ እና ያንን ለመከላከል እንደው ብሶትን በብስጭታቸው እንደው ባሏን ባለቤቷን የጎዳች መስሏት አፍንጫዋን ቆረጠች በሚባለው ነገር ራሷ ልትጎዳ ማለት ነው። ይሄን ነገር እናስቆማለን በሚል ሀገራቸውን የሚጎዱ ይመስለኛል። ያንን የዛ አካሄድ ውጤት የዛ አካሄድ ኢሞሽናል የሆነ ኦብጀክቲቭ ሳይሆን ኢሞሽናል የሆነ አካሄድ እንቅስቃሴ ውጤት ነው። ዶናልድ ትረምፕን እንኮኮ ብሎ እዚህ ያደረሰው እሳቸው ደግሞ የነሱን የህዝቡን ቁስል እና ስጋት ይሄ ሰጋሁ የሚለውን ህዝብ የነካኩት ያውቁበታል። መነካካት ሚዲያን እንዴት አድርገው መጠቀም እንደሚችሉ፣ ህዝብን በመቅረብ የሳቸውን ሀሳብ እንዲሁም ጠማማውን የጎረበጠውን ሀሳብ እንዴት አድርጎ ወርቅ ሀሳብ አድርጎ ማቅረቡ የተፈጥሮ ችሎታ ያላቸው ሰው በመሆናቸው ሁለቱ የተጋጠሙ ይመስለኛል። ሁለቱ የተጋጥመው ነዛ ውጤት ሲሆኑ ልክ እንደ እንትን ነገር እንደ ልክ እንደ ማስተካከያ እሳቸውን እንደ ማስተካከያል አሜሪካን ወደዛ የመመንደስ ሁኔታ ነው። ነገር ግን የረሱ ነገር ቢኖር እንደነሱ እንደ ያን ያህል ደግሞ በጣም ተራማጅ ሆነ ነች ተራማጅ ሆነ ጥቁሩ ላቲኖ ደግሞ ዴሞክራሲ ዴሞክራሲ ህብረተሰብ ነው፣ እና በጠነከረ ሁኔታ እየታገላቸው ነው። ይሄ ነው ዴሞክራሲ። ስለዚህ አከብረዋሉ። አቶ ሰለሞር ማንኛውም ያሸንፍ ያሽንም አከብረዋሉ። እና እና እስቲ ወደ ወደዛች ወደ ጥያቄ ልመለስና ምንድን ነው ለአፍሪካ ያለው ፋይዳ ማንም የሚመረጥ ቅዛጠ ለአፍሪካ ያለ ወንድምሳ አፍሪካም እንኳን አፍሪካ ጃፓንም ፋውስ ደቡብ ኮሪያም እስያም በሙሉ እንደምታውቀው የዚህ ምርጫ ውጤት እናካሄድ በታላቅ ጉጉት ነው ይጠብቁት፣ ይጠብቁት አንድ ይሄ ማለት ፈልጋለሁ። ከዛ በተረፈ ግን ሂለሪ ክሊንተን ብሎ አልተገኘም እንጂ በሌላ በሌላ ትናንሽ ጉዳይ ታሰረ ጊዜው ሄደ እንጂ፣ ወይም ጠያቂው ስለ አፍሪካ ጉዳይ አልጠየቀም እንጂ ቢጠይቅ እኔ እንደምገምተው ጥሩ መልስ የሚሰጡ ይችላሉ ብዬ ገምታለሁ። ምክንያቱም አፍሪካ የአሜሪካ ጠንካራ ፓርትነር እንደሆነች አጋር እንደሆነች በተለያዩ ነጥቦች ላይ ቴሮሪዝምን በመዋጋት በመሳሰለው በንግድም በመሳሰለው የአፍሪካ አጋር እንደሆነች ሊገለጽ ይችል ነበር የሚል ግምት ነው ያለኝ እና የአፍሪካ አጀንዳ እንኳን የተረሳ አይመስለኝም። በሂለሪ ክሊንተን በዶናልድ ትረምፕ ግን ሜይ ቢ ሰው የሚጻፈው ምንድን ነው እውቀታቸው በጣም በጣም በጣም ውስን ነው። እውቀታቸው እንኳን አፍሪካ እና እዚህ አካባቢ ሴንትራል እና ሳውት አሜሪካ አውሮፓም ስለ ኔቶ ትናንት እንደምታስታውሰው ኔቶን እንዴት አድርገው እንዳቀረቡት በሚገርም ሁኔታ ነው ያቀረቡት። ልክ ኔቶ ለአሜሪካ ህልውና እንደማያስፈልግ አድርገው እንዲያውም አባል ሀገሮችን አስከፍላለሁ፣ መክፈል አለባቸው በእኛ ትከሻ እንኮኮ እያልን የተጠቀሙብን ነው ማለት ደረጃ ሲደርሱ እንደምታስታውሰው ልክ ክሊንተን እኔ አሁን ያለች ያሉት ማረጋገጥላችሁ ለጃፓን ለደቡብ ኮሪያ ና ለምዕራብ አውሮፓ ኔቶ አባል ሀገራት የአሜሪካ ፖሊሲ ፕሬዚደንቶኝ ደንበረት በምንም አይነት የጠነከረ አለት ላይ ተፈራ ቤት ነው። በዛው ነው የሚቀጥለው። ወደኋላ አንልም። አጋሮቻችን ናችሁ። እኛ ለእኛ እኛ ለእናንተ ነው። ዋን ፎር ኦል ፎር ዋን ነው ምንቆመው። ይሄ ጥርጣሬ እንኳን እንዳይገባች ብለው ንግክራቸው ላይ በደንብ ነው ያሰመሩት። ምክንያቱም የዚህ ውጤት ስለሆነ እና አፍሪካን በተመለከተ የተረሳ ጉዳይ ሳይሆን ምናልባት በሚቀጥለው ክርክር ላይ እንዲያው የውጭ ግንኙነት ላይ ምናልባት ሊያተኩሩ ይችላሉ፣ ሊነሳ ይችላል። የሚቀጥለው ያው ሴንት ሉዊስ ኦክቶብር ላይ የሚደረገው እንደምን ከአስር ቀን ከዘጠኝ ቀን በኋላ ከዘጠኝ ቀን በኋላ እንግዲህ እዛ የምንጠባበቅ ይሆናል። ለአሁን ግን የአፍሪካ ጉዳይ እርግጥ አልተነሳ። በምሁራዊ ግምገማ ማን አሸነፈ የትናንትናውን ክርክር ብሎ ያስባሉ እውነቱን ለመናገር ሂለሪ ክሊንተን በደንብ አስመስክረዋል። በደንብ አስመስክረ በእንድን ያስመሰከሩት ሀሳባቸው መግለጽ መቻላቸው፣ ሀሳባቸው ጥያቄውን በተመለከተ ጥያቄውን መመለስ ችሎታቸው፣ ነገሮችን እያገናዘቡ ነገሮችን እያገናኙ አንተ የምትለው እንዲህ ነው የዶናልድ ትራምፕን ነጥብ እያመከኑ ዋጋ እንደሌለው ርቃ ነው እያስቀሩ የራሳቸውን እያጠናከሩ ነው በዛ መልክ እሳቸው አሸንፈዋል ነው የምለው። እና አሁንም ቅድም እንዳልኩ ስከታተል ነበር ሰባ ስምንት ሰባ ሀያ ምናምን ሁሉ ፓብሊክ ኦፒኒን አሁን የሚያሳዩ የህዝቡ የህዝቡ አመለካከት ማለት ነው አመለካከት ሊበር ያሸንፋለች፣ እንዲሁም ድምፅ ለእሷ ልምሰጥ እንችላለን ከእሱ ከዶናልድ ትራምፕ ወደዛ ልንሄድ እንችላለን እያሉ አስተያየት አሁን በየሰአቱ አዳዲስ አዳዲስ ፓብሊክ ኦፒኒን ፖል እየወጣ ነው እና ለጥያቄ ለመመለስ በሚገባ ሁኔታ አስመስክረዋል። አለመበሳጨታቸው፣ ራሳቸውን መቆጣጠራቸው፣ በሴትነታቸው ያጠቃቸው ሲፈልግ አለመደንገጣቸው፣ እንዲሁም ጠንከር ባለ ሁኔታ አንተ እና ቃል አስታሰብ እኔም ብቻ እኮ አይደለም ሴትን በተመለከተ ምን እንዳልክ ሴት አስፈያሴ ቃል የተናገሩት ብለው ያው የተናገሩትን ነገር አንዳንድ ምክንያት ምሳሌ ሰጥተዋል። ለሴት ክብር እንደሌላቸው ሰውየው እና አንተን የመሰለ ሰው አይመጥንም። እኔ ግን መልኬ ብቻ አደለም፣ በመልክ አደለም ፕሬዚደንሱ የምመረጠው፣ ችሎታዬ ብቁነቴ ተመስክሯል፣ የተመሰከረም ነው። አሁንም ማስመሰክራለሁ። ለዚህም ትልቅ ስልጣንና ፖዚሽን ለፕሬዚደንሲ ዝግጁ ነኝ፣ መሸከም እችላለሁ። አንተ ግን ጫንቃም የለህም የሚል አስተያየት በመጨረሻ ይሰጡት። ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ የስክሪፕስ የጋዜጠኝነት ሙያ ትምህርት ቤት ፕሮፌሰር፣ በጣም አድርጊ አመሰግናለሁኝ ለሰጡኝ ማብራሪያው እና ትንታኔው። እኔም አቶ ሰለሞን ለተሰጠኝ እድል በጣም አመሰግናለሁ። ደህና።